ሰላም ለእናንተ ይሁን። ጋቢና ቪኦኤ ጀመረ። ከአሜሪካ ድምፅ ዛሬ ምሽት ከሚቀርቡላችሁ ጉዳዮች መካከል ጋቨርንመንት ትምህርት ቤት እየሄዱ አብረው ማጽዳት፣ አብረው የነሱን ኢንቫይሮንመንት ሞር ክሊን እና ደስ የሚል ኢንቫይሮንመንት እንዲሆን ሲያደርጉ ተማሪዎቹን ትምህርት ቤት መምጣት፣ ከዛም ደግሞ የራሳቸውን የትምህርት ቤት አካባቢ ለመንከባከብ ሞር ኢንስፓየርድ እና ይጓጓሉ ኢትዮጵያ ተፈጥሮ አፍቃሪያን የተሰኘ በታዳጊ ወጣቷ ልዕልና ኃይሉ የተመሰረተ ተቋም የአካባቢ ጥበቃን በተመለከተ የተማሪዎችን ንቃተ ሕሊና ለማሳደግ ጥረት እያደረገ ይገኛል። ይህን የተመለከተው መሰናዶ በምሽቱ ይደመጣል። ሌሎቹም ጉዳዮች የተካተቱበትን መሰናዶ ሀብታም ስዩም እይመራለሁ። ኤልያስ አስማረ ደግሞ የምስልና ድምፅ ቅንብሩን ይከውናል። አብራችሁን አምሹ። ወደ ቀዳሚው መሰናዶ እንሻገል። ኢትዮጵያ ተፈጥሮ አፍቃሪያን የተሰኘ በታዳጊ ልዕልና ኃይሉ የተመሰረተ ተቋም የአካባቢ ጥበቃን በተመለከተ የተማሪዎቹን ንቃተ ህሊና ለማሳደግ ጥረት እያደረገ ይገኛል። ተቋሙ ግቡን ለማሳካት ከመረጣቸው መንገዶች መካከል አንዱ ከተለያዩ ትምህርት ቤቶች ጋር በቅንጅት መስራት ነው። ሰመኝሽ ቆየ በቀጣይ ዘገቧ የተቋሙን ጉዞ በአጭሩ ታስቃኝናለች። የ16 ዓመቷ ታዳጊ ልዕልና ኃይሉ ስለ ተፈጥሮና የአካባቢ እንክብካቤ ለማወቅ ፍላጎት ያደረባት ገና በሕፃንነቷ እንደሆነ ትናገራለች። እኔ ከድሮ ጀምሮ በአካባቢ ያለው ኔቸር ወይም እንስሳት በጣም እወዳለሁ እና ትምህርት ቤትም የመማር ኦፖርቹኒቲ ነበረኝ ስለ አካባቢ ንብረት ለውጥ፣ ስለተለያዩ ኢሹዎች በዚህ ዙሪያ። ልዕልና ይህ የምትወደው ተፈጥሮ በቆሻሻ ሲበከል፣ ዛፎችና አረንጓዴ ቦታዎች ከአካባቢዋ ሲጠፉና ሰዎች ኃላፊነታቸውን ሳይወጡ ሲቀሩ ከለጋ እድሜዋ ጀምሮ ይከፋት እንደነበርም ታስታውሳለች። ከቤቴ ስወጣ የማየው ነገር ሁሌም ያስጨነቀኝ ነበረ። ሰው ፕላስቲክ መሬት ላይ ሲጥል፣ አካባቢያችን ንጹህ ሳይሆን ሲቀር እና ለአካባቢው የማይጨነቅ ሰው ሲኖር በደንብ እን ለምንድነው ሰው እንደዚህ የማይጨነቀው ብዬ ሁሌም አስብ ነበረ። እናም ከመኪና ሲጥል እናድል ነበረ። እንደዚህ እንደዚህ አይነት ልዕልና ሰባተኛ ክፍል ስትደርስ ለተፈጥሮ ያላትን ልዩ ፍቅር የተረዳችው እናቷ በአካባቢ ጥበቃ ዙሪያ ከሚሰራ ግሪን ኢትዮጵያ የተሰኘ ድህረ ገጽ ጋር አስተዋወቀቻት። ልዕልናም በ13 ዓመቷ እኔም በእድሜ ያሉትን ልጆች ስለ ተፈጥሮ አጠባበቅና እንክብካቤ የማውቀውን ማስተማር እና ግንዛቤ ማስጨበጥ እችላለሁ፣ በማለት በወላጆቿ ድጋፍ የኢትዮጵያ የተፈጥሮ አፍቃሪያን የተሰኘ እንቅስቃሴ ጀመረች። እና ጓደኞች ነበር መጀመሪያ ላይ እና ምን መስራት እንችላለን የሚለውን እንወያይ ነበረ። ከዛ በደንብ ኦርጋናይዝ መሆን ሲጀምር ትምህርት ቤትም ፍቃድ Uh, Agintel, cause support teacher guys after school activity. But I'm not doing that. They're gonna be. the club, my in... Ah, the... oh, in the club. Ah, oh. and now he after school activity like around like forty-five members. Not እና ተማሪዎቹ ሞር ኢንትረስትድ ሆኖ እዛው ትምህርት ቤት ውስጥ ያሉትን እጽዋትን ለማጥናት ምን እንደሆነ ለማየት አብረን እና እንውል ነበረ። ትምህርት ቤት ከሶስት ዓመት በፊት በምትማርበት ጣሊያን ትምህርት ቤት የጀመረችው እንቅስቃሴ አድጎ እስካሁን በ12 ትምህርት ቤቶች ለሚማሩ በርካታ ተማሪዎች የግንዛቤ ማስጨበጫ ትምህርቶችን ሰጥቷል። ከአንድ ወር በፊት ደግሞ ዋን ፕላኔት ኢንተርናሽናል ከተሰኘ ትምህርት ቤት ጋር በጋራ ለመስራት የመጀመሪያውን የመግባቢያ ሰነድ ተፈራርሟል። አንድ ዓመት በፊት ነበረ ከዋን ፕላኔት ሚስተር ዘላለም ጋር የተለዋወቅ ነው። ከዛ አሁን በቅርብ ሜሞራንደም ኦፍ አንደርስታንዲንግ ተፈራረምን አን አግሪመንት ሁለት ልጆቻችንም አብረን የምንሰራቸው የተለያዩ አይነት ፕሮጀክቶች ለምሳሌ ከመዋለ ህጻናት አንስቶ እስከ አስራ ሁለተኛ ክፍል ድረስ በማደግ ላለፉት አስራ ስምንት ዓመታት በትምህርትና በማህበረሰብ ግልጋሎት ዙሪያ በርካታ ስራዎችን የሚሰራው ዋን ፕላኔት ከወረቀት ትምህርት በዘለለ ተማሪዎች ተግባር ተኮር ትምህርቶች ላይ እንዲያተኩሩ ያደርጋል። በተለይ ደግሞ ተማሪዎች ስለ አካባቢ ጥበቃና የአየር ንብረት ለውጥ እውቀት እንዲኖራቸውና እውቀታቸውን በተግባር እንዲያውሉ እድሉን እንደሚያመቻች የትምህርት ቤቱ መስራችና ስራ አስኪያጅ አቶ ዘላለም አማረ ይገልጻሉ። ለምሳሌ ከአምስት ዓመት በፊት የትምህርት ቤቱ ተማሪዎች ፕሮጀክት ቀርጸው ከግማሽ ሚሊየን ብር በላይ በማሰባሰብ በሰበታ ማህበረሰብ ውስጥ በሚገኝ አንድ የገጠር ከተማ ውስጥ የጉድጓድ ውሃ ማስቆፈራቸውን የሚናገሩት አቶ ዘላለም አሁን ደግሞ ከትምህርት ቤቱ ጎን በሚገኝ በሻሌ የመጀመሪያ ደረጃ የመንግስት ትምህርት ቤት ውስጥ በአካባቢ ጥበቃ ዙሪያ ተግባራዊ ስራዎችን እየሰሩ መሆኑን ያስረዳሉ። በዚህ በኩል ኢንተርናሽናል ትምህርት ቤት እነኛ ያለው የትምህርት ጥራትና፣ በዛ በኩል ደግሞ የአንድ እንግዲህ አንድ ግድግዳ ነው የሚለየን ከዛ ትምህርት ቤት ጋር ስለዚህ ለትምህርት ቤቱም ለተማሪዎችም ጥሩ ፕሮጀክት ነው ከዚህ ጋር በተገናኘ ደግሞ አካባቢ ያንን ትምህርት ቤት ደግሞ ቅጥር ግቢውን በግሪን ደግሞ ሞዴል ለማድረግ አርአያ ለማድረግ ደግሞ ምን ማድረግ እንችላለን ምክንያቱም አብሮ የተያያዘ ስለሆነ ማለት ነው ስለዚህ ከሆሪዞንታል ጋርደን የምንለው ስለመሰለ አካባቢ ላይ የተለያዩ ሩት ለምሳሌ ደግሞ ፍራፍሬዎችን ሊያበቅሉ የሚችሉ ዛፎችን በመትከል እጽዋቶችን በመትከል የሚበሉም ሌሎች ምግቦችን በመትከል ተማሪዎቹ ረ ፕሮጀክቱ ተጀምረዋል። ልዕልናም ከዋን ፕላኔት ጋር ለመስራት ጉጉቷ እንዲጨምር ያደረገው ይህ በተግባር ያየችው ለውጥ ነው። ጋቨርንመንት ትምህርት ቤት እየሄዱ አብረው ማጽዳት አብረው የነሱ ኤንቫይሮንመንት ሞር ክሊን እና ደስ የሚል ኢንቫይሮንመንት እንዲሆን ሲያደርጉ ተማሪዎችም ትምህርት ቤት መምጣት ከዛም ደግሞ የራሳቸውን የትምህርት ቤት አካባቢ ለመንከባከብ ሞር ኢንስፓይርድ እና ይጓጓሉ። ዋን ፕላኔት ከአንድ ወር በፊት ከልዕልና ጋር በገባው ስምምነት መሰረት በበሻሌ የጀመረውን የአካባቢ ጥበቃ ስራ ወደ ሌሎች ትምህርት ቤቶች የማስፋት በኢትዮጵያ የተፈጥሮና የአካባቢ ጥበቃ ስራዎችን የመደገፍና የማስተዋወቅ እቅድ እንዳለው አቶ ዘላለም ይገልጻሉ። አንደኛው ስርዓተ ትምህርቱ ላይ ለውጥ ማምጣት እንድንችል ኢንፎርማል የሆኑ መንገዶች አሉ። ስለዚህ ለምሳሌ ክለቦች ተማሪዎች በራሳቸው ተነሳሽነት ምክንያቱም በራስ ተነሳሽነት ያደረገ ሰው ሁሉ ጊዜ ውጤታማ ይሆናል። ስለዚህ እነሱ ላይ ብንሰራ የሚል ጎል አለን የትምህርት ቤታችንም ጥረቶች እናደርጋለን። ከዛ ባሻገር ይቺን ልጅ እንግዲህ ወደኛ ስራ ስትመጣና ስትተዋወቀን፣ አላማዋንም ስታሳውቀን ኤግዛክትሊ የዋን ፕላኔትን ቪዥን ሪያላይዝ እናደረግ የምንችለው አንዱ ቱሎ ደግሞ መሳሪያ ነው። ላይክ ማይንድድ ኢንስቲቱሽንስ ወይም ደግሞ መሰል ተቋማትን እንላቸዋለን። ስለዚህ መሰል ተቋም እንደመሆን መጠን እሷን ደግሞ ታዳጊ ወጣትን ካገዝም በቀላሉ አሁን የምትሰራው አስራ አንድ አስራ ሁለት መቶ ቤቶች አካባቢ ነው። ስለዚህ ለምሳሌ እኛ ወደ ምናምን ሀምሳ መቶ ሁለት መቶ ማድረስ እንችላለን። ምክንያቱም ያ ኔትወርኩም አለን ከትምህርት ቤቶች ጋር እንሰራለን። አቶ ዘላለም አክለው ቀጣዩ ትውልድ ተፈጥሮን ከመንከባከብ እና ከመጠበቅ አንጻር አቅሙን እንዲያጎለብት በትምህርት ቤቶች ውስጥ የሚሰሩ ስራዎች ተጽዕኖ እንዳላቸው ያምናሉ። ምሳሌ ከመጠቀም አኳያ ካየ ነው ዲጂታል ማድረግ ወደ ዲጂታል መሄድ፣ ምሳሌ የሚቆረጡ የዛፎችን ቁጥር መቀነስ ሊቀነስልን ይችላል። ለምሳሌ እንደ አንድ ኤግዛምል ለምሳሌ ሁን በአስተዳደር ብታየው ኢንክሉዲንግ ጥቂት ነው ተማሪዎቹ ጋር መፍትሄ ያላመጣ ነው እንጂ በትምህርት ቤት ነው አኳያ ስታየው ምሳሌ የፕላስቲክ ቦትሎችን ለምሳሌ ጠርሙሶችን መጠቆም ማጥቆ ለምሳሌ ጥረጥረቶች አድርገን ተስፋ አየንባቸው ናቸው። ይህ ግን በጉልበት ደግሞ በጫና በህጎች የምታደርጊው አይደለም። ወደፊት ኦቪየስሊ እንግዲህ ሀገሪቷ ህግና ፖሊሲ በስ እየጠነከረ ሲመጣ አብዛኛዎቹ ነገሮች ይፈታሉ የሚል ተስፋ አለ። ግን አትሊስት ያ አዌርነስ ከመፍጠር አኳያ ግን እያንዳንድ ወላጅ ለምሳሌ ሁሉ ጊዜ አሁን ቦትል ከጎኒ አለ መጠጣበት ነው። አሁን የዛሬ ግን ስድስት ወርና ዓመት ብትጠይቂኝ ግን በቀን አንድ ሁለት ሪሳይክል ቦትሎች ሲጄ መጠጣትና በቃ ትራሽ ውስጥ ማስቀመጥ ቴንደንሲ ነበረ። ዋንስ ግን በተቋም ደረጃ ግን ዳራ መሆን አለበት ሲባል እኔን መለወጥ ጀምራ ነው እያስባለሁ። የአየር ንብረት ለውጥ የትልቅ ሰው ብቻ ሳይሆን በሁሉም የእድሜ ክልል የሚገኙ ሰዎች ችግር ነው የምትለው ልዕልናም ተማሪዎች ከልጅነታቸው ጀምሮ ስለ ተፈጥሮና አካባቢ ጥበቃ መማራቸው እያደጉ ሲመጡ ትኩረት እንዲሰጡና የበኩላቸውን እንዲወጡ ያግዛል ትላለች። ተረካቢዎች ነን እንባለን እና ከአሁኑ ማወቃችን እንዴት አካባቢያችን መንከባከብ እንዳለብን ቀርበን አካባቢያችን ምን እንደሚያስፈልገው ማወቃችን ለፊውቸራችን ወይም ለነገር የምናየው ነገር እንዴት አድርገን ሶሉሽን እንሆናለን፣ እንዴት ምን አይነት መፍትሄ ነው ማምጣት አለብን የሚለውን ነገር በደንብ መገንዘብ እንችላለን። ከዛም ደግሞ ከሱ ሌላ እኛ እንደ ተማሪዎች ወይም ኔቸር ዳብዘ ኢትዮጵያ የሚያምነው ይሄ ትልቅ ኢሹ የአዶልትስ ወይም ፕሮፌሽናልስ ነው ብለን አናምንም። የሁላችንም ነው የእኛም ተማሪ ነው። ለምን እኛንም ነው የሚጎዳው፣ አዶልትስንም ነው የሚጎዳው፣ ጓደኛዊንም ነው የሚጎዳው። ማንንም ለይቶ የሚጎዳ አይደለም እና እሱንም በማመን ነው በዚህ እድሜያችን ራሱ እየሰራን ያለ ነው። ልዕልና ከዋን ፕላኔት ትምህርት ቤት ጋር ለሚቀጥሉት ሁለት ዓመታት የምትሰራው ስራ አድጎ ወደ ሌሎች ትምህርት ቤቶችም እንደሚስፋፋና የጀመረችው እንቅስቃሴ ብዙ ሺህ ተማሪዎች ጋር እንደሚደርስ እምነት አላት። አቶ ዘላለም እንደሚሉትም ዋን ፕላኔት ከራሱ ትምህርት ቤት አልፎ በበሻሌ ትምህርት ቤት ውስጥ እያየ ያለው ለውጥ አድጎ የአካባቢ ጥበቃ ትምህርት በኢትዮጵያ የትምህርት ስርዓት ውስጥ እንዲካተት የሚያስችል የፖሊሲ ተጽዕኖ የመፍጠር ዓላማ አለው። በአሜሪካ ድምፅ ለተጠናቀረው ዘገባ ስመኝሽ የቆየ ዋሽንግተን ዲሲ። ስመኝሽ ና፣ አመሰግናለሁ። ዩክሬን ምዕራባውያን ሀገራት ተጨማሪ የጦር ድጋፍ እንዲያደርጉላት ግፊቷን ባጠናከረችበት በአሁኑ ሰዓት በርካታ የሀገሪቱ ዜጎች ቤት ውስጥ የሚሰሩ ድሮኖችን በመገንባት ሀገራቸውን ለማገዝ ጥረት እያደረጉ ይገኛሉ። የሲልቪያ ባክሌትስን ዘገባ እንደሚከተለው አቀናብረነዋል። ከመስኮቱ አጠገብ የሚገኘው አነስተኛና ጽዱ ጠረጴዛ የዩሊያ ዛህሮቫ የስራ ስፍራ ነው። ላለፈው ግማሽ ዓመት አነስተኛ ሰው አልባ አውሮፕላኖችን ወይም ድሮኖችን በቤቷ ውስጥ በመገጣጠም የድርሻዋን ስትወጣ ቆይታለች። ይሳካልኝ አይሳካልኝ ይሆን ብዬ አላመነታሁም። ድሮን የመገንባት ዓላማ ነበረኝ። ዩሊያ የምርቶች ንድፍ ባለሙያ ስትሆን ድሮኖችን የምትገጣጥመው ሶሻል ድሮን የተሰኘው መርሃ ግብር የላከላትን የተብራራ የአሰራር ቅደም ተከተል በመጠቀም ነው። መርሃ ግብሩ የዩክሬንን ጦር ማገዝ ለሚፈልጉ በጎ ፈቃደኞች በግል የሚተገበሩ የአሰራር መመሪያዎችን ያቀርባል። እንዲሁም ቴክኒካዊ ገዛዎችንም ይሰጣል። ለመሥራት የሚያስፈልጉት መለዋወጫ እቃዎች የገዛሁት በጋራ መሞከሪያው አውታር ላይ በተቀመጡ መገናኛዎች በኩል ነው። ሁሉም ከኛ በትእዛዝ የመጡ ናቸው። እዚህ ለመድረስም ወድፈሽቶባቸዋል። አብዛኛው ወጪም የተሸፈነው በለጋሾች ነው። ድሮን የሚገነቡ ሲቪሎችን ማህበረሰብ የመፍጠር ሀሳቡን ያመነጨው የመረጃ ሳይንስ ባለሙያ የሆነው በጎ ፈቃደኛው ኦሌክሲ አሳኖቭ ነው። የስራ ቁሳቁሶች ወደ ሀገር ቤት የሚገቡበትን ዋጋ በመግታት ርካሽ ኢላማን ፈልገው የሚያጠቁ ኤፍቢ ድሮኖችን ማቅረብ የሚቻልበትን መንገድ ፈጥሯዋል። የጉምሩክ ቀረጥ ከተከፈለባቸውም በኋላ ወደ አገር ቤት የሚገቡ መለዋወጫ ዕቃዎች ውስንነት አለ። ሆኖም በርካታ ሰዎችን አስተባብሮ በተናጥል ትናንሽ የመለዋወጫ ዕቃ አካላትን ማስገባት ሲቻል የጉምሩክ ቀረጥ አይኖርም። ድሮኖቹ በቤት ውስጥ ስለሚቀመጡ የኪራይ ዋጋንም ይቀንሳሉ። በበጎ ፈቃደኞች የሚሰሩ ስለሆነም የደመወዝ ወጪ የለም። ሌላው መልካም እድል በአንድ ሮኬት ተመቶ ሊወድም የሚችል አንድ ትልቅ የማምረቻ ስፍራ የሚሻው አይነት የደህንነት አገልግሎት አለማስፈለጉ ነው። በመላ አገሪቱ ከአምስት ሺህ በላይ ዩክሬናውያን በዚህ መራ ግብር ውስጥ ተሳታፊ ናቸው። ያወድሟል ብዬ የማስበው ምንም ነገር የለም። አሳኖብ ሲቪል እና ጦር ባለሙያዎች የድሮኖችን ጥራትና አቅም እንደሚፈትሹ ይናገራል። ለደህንነቱ ሲል መጀመሪያ ስሙ ብቻ የነገረን ማክስ ድሮኖቹ ለበረራ ዝግጁ መሆናቸውን ይቆጣጠራል። ከፊያውን የሞተሩን አቅጣጫና ድሮኑ ይበር እንደሆነ ፈትሻለሁ። በመቀጠል የምስል ስርጭት መኖሩን አረጋግጣለሁ። በዚህ ድሮን ውስጥ ያለው ምስል ወደ ሌላ ቅርጽ መቀየር ይኖርበታል። በሦስት ደቂቃዎች ውስጥ መፍትሄ ያገኛል። ዩሊያ ብቻዋን ባለፉት ስድስት ወራት ሰላሳ ዘጠኝ ድሮኖችን ሰርታለች። ከአእምሮ ጤና ጋር በተገናኘ በእጅጉ ይጠቅማል። ድሮኖችን መገንባት ማለት በግንባታ አሻንጉሊቶች ዓላማ ሰንቆ እንደ መጫወት ነው። አንድ ድሮን በምልክበት ጊዜ የታለመለትን ኢላማ ይመታ ዘንድ እባክህ በደንብ አገልግል እላለሁ። ሶሻል ድሮን የተባለው ተቋም በየሳምንቱ አራት መቶ ድሮኖችን እየፈተሸ ወደ ግንባር እንደሚልክ ይናገራል። በየዓመቱ 20 ሺ ያክል ድሮኖችን ለጦርነቱ ለማቅረብ አቅዷል። ጋቢና ቪዮ ይቀጥላል። ከአሜሪካ ድምጽ 30 ሚሊዮን የሚሆኑ አሜሪካውያን በህይወታቸው ውስጥ ከአመጋገብ መዛነፍ ጋር በተገናኘ ችግር ይገጥማቸዋል። ይህ ችግር ግን በተለይ በአሜሪካ ጥቁሮች ዘንድ የሚፈለገውን ትኩረት እንዳልተሰጠው የሚከራከራሉ። ይህንን የተመለከተውን የፒቢኤስ ዘገባ ደግሞ ቆንጅት እየታሰማናለች። ሬይ ብራውን በአመጋገቧ የተነሳ ለተከሰተ ህመም መጋለጧን ለአመታት ከቤተሰቧ ደብቃን የኖረችው ማህበረሰባችን ውስጥ በአመጋገብ ምክንያት መታመም በጣም ነውር ተደርጎ ነው የሚታየው። አንድ ያጎቴ ልጅ እኛ ጥቁሮች እንዲህ አይነት ችግር የለብንም የነጮች ችግር ነው እኛ አበላል እናውቃለን ሲል ሰምቸዋለሁ። ለማንኛውም ብዙ ሰዎች ከአመጋገብ ጋር የተያያዘ ህመም ሲባል ምንድን ነው የሚያስቡት? እንዴት ያለ ሰውስ ነው የሚታያቸው? ነጭ ሴት የምታያቸው ይመስለኛል። በእውነትም ብዙዎች እንደዚያ ነው የሚመስላቸው። እኔም ሁሉ የምታይኝ ነጭ ነች ወጣት ነጭ ሴት። ናልጎና ፖዚቲቪቲ ፕራይድ የተባለ የአመጋገብ ባህሪ ጋር የተያያዘ የጤና ችግር ለደረሰባቸው ጥቁሮችና ሌሎች ማህበረሰቦች አባላት ድጋፍ የሚሰጥ ተቋም መስራች የሆኑት ግሎሪያ ሉካስም በብዙሀን መገናኛዎች ላይ በዜና ላይ የሚታዩት እነሱ ስለሆኑ ሳይሆን አይቀርም ይላሉ። ሚዲያ ላይ ሁልጊዜም የሚታዩት ቀጫጭን ወጣት ከመካከለኛ ወይም ከፍተኛ ገቢ መደብ የሆኑ ነጭ ሴቶች ናቸው። ሆነ ሆኖ ይህ ተጨባጩን እውነታ የሚያንጸባርቅ ነው ማለት አለመሆኑን ደግሞ የሮድ አይላንድ ዩኒቨርሲቲ ተመራማሪዋ ኬረን ጄኒንግስ ማቲስ ያስረዳሉ። በህይወት ዘመናቸው ከአመጋገብ ጋር ተያያዥ ለሆነ ሕመም የሚጋለጡ ሴቶችን ቁጥር ካየነው የሌሎቹ ሴቶች ቁጥር ከነጮቹ ሴቶች ቁጥር እኩል ነው ወይም ይበልጣል። ይህም ቢሆን ተጨባጩን ምስል አሳንሶ የሚያሳይ ሊሆንም ይችላል። ምክንያቱም ሐኪሞች ነጭ ሴቶችን ሲመረምሩ እንደሚያደርጉት ሌሎች ሴቶችን ሲመረምሩ ስለ አመጋገብ ባህሪያቸው ላይ ጠይቋቸው ይችላሉና ነው የሚሉት የአእምሮ ሐኪም የሆኑት ዶክተር ኤሪካ ዚሪዛ ለምሳሌ ሐኪም ምርመራ አድርጎ ከአመጋገባቸው ጋር ተያይዞ ጤናቸው መታወቁን የሚያገኝላቸው ጥቁር ሴቶች ቁጥር ከነጮቹ ሴቶች ከ25 እስከ 40 ከመቶ በሚደርስ መጠን ያንሳል። እንዲያውም ሐኪሙ ታካሚው ነጭ ካልሆነች የጤና ችግሯ ከአመጋገቧ ጋር ተያያዥ ይሆን እንደሆን ብሎ ምርመራ ላያደርግላትም ይችላል። የ36 ዓመቷ ብራውን ከታዳጊነቷ ጀምራ በእንግሊዝኛ አኖሬክሲያ እና ሊሚያ በሚባሉት በአመጋገብ ባህሪ ምክንያት የሚከሰቱ አካላዊና አእምሮዊ ሕመሞች ተጠቂ ሆና ቆይታለች። ታክማው ግን አታውቅም። የኢንሹራንስ ኩባንያዎች ይሻይሉም። በቃ ምግብ መብላት ነው አይላሉ። ዶክተሮቹም አይሰሙሽም። ምግብ ቢይ ነው የሚሉሽ። ስለዚህ በጣም ከባድ ነው። ጥቁር መሆኗ ይበልጡን ያከበደው ይመስላት ይሆን? አዎ እንዲያውም ባለፈው ጥቅምት ወር አንድ ዶክተር ጋር ቀጠሮ ይዤ ሄጄ ነበር ከአመጋገብ ባህሪ ጋር የተያያዘ ችግር ብዙ ከባድ አይደለም፣ አለኝ የገደለኝ እንደሆነስ ከባድ ይሆናል አልኩት። ስለዚህ ለጥቁር አሜሪካውያን ትኩረት አይሰጡም። በአመጋገብ ምክንያት የሚፈጠር የጤና ችግር ብዙ ሰው ለሞት ከሚዳርጉ አካላዊና አእምሮዊ ህመሞች መካከል አንዱ ሲሆን በየአመቱ በዚህ ህመም ከአስር ሺ በላይ ሰዎች እንደሚሞቱ ይነገራል። ትሬብራውንም ህመሟ በእሷና በፍቅር ጓደኛዋ ግንኙነት ላይ ትልቅ ጫና እንዳሳደረ ትናገራለች። በጣም ከበድ አድርገን ተነጋገርንበት። አንድ ቀን ከእንቅልፌ ስነቃ ሞተሽ ባገኝሽ ብዬ ይፈራለሁ ያንን ኃላፊነት አልችለውም ይከብደኛል አለችኝ። እናም ትሬ አብረው ከሚኖሩበት አፓርታማ ለቃ ወጣች። ለዶክትሬቷ የጀመረችውን ትምህርትም መተው ነበረባት። እንደኔ ከአመጋገብ ባህሪ ጋር ተያይዞ የሚከሰት ህመም ባህሪ ቀይሮ ሌላ ሰው ነው የሚያደርገው። አንድ ሌላ ሰው መጥቶ አንችነትሽን ቢቆጣጠር ማለት ነው። ያ ሰው እየዋሸ እያሳሳተ አንችን ይቆጣጠርሻል፣ አይለቅሽም። ከቤተሰብሽ፣ ከጓደኛሽ፣ ከፍቅረኛሽ፣ ከስራሽ፣ ከትምህርት ቤትሽ ጋርም ያራርቃል። እንደዛ ነው የሚያደርገው። ለብዙዎች ሰዎች ሳይገናኙ የቆዩበት የዓለም አቀፉ ወረርሽኝ ጊዜ ከዛሬ ነገ ምን ይመጣ ይሆን የሚለው አለመረጋጋት የአመጋገብ ችግራቸውን አባብሷል ወይም እንደገና ቀስቅሶባቸዋል። ሳራ ሞሊና ኮቪድ-19 ወረርሽኝ በተከሰተበት ጊዜ ጎበዝ የ12ኛ ክፍል ተማሪ ነበረች። ኮቪድ መጣና ሁሉ ነገር ተዘጋጋ። በቃ ሁሉ ነገር ከቁጥጥራችን ውጭ እንደሆነ ተሰማን። ለረጅም ጊዜ እንቅስቃሴ ተዘግቶ ቆየ። እንመረቅ ይሆናል፣ አይ አንመረቅም እንላለን፣ ወይም ደግሞ እንመረቃለን ግን ማህበራዊ ርቀት በጠበቀ መንገድ ይሆናል ይባላል። ከዚያ ደግሞ አይ ከያለንበት በኢንተርኔት በቪዲዮ ሊሆን ይችላል እንባባላለን። ወተን ያቃል እንቅስቃሴ ማድረግም አልቻልንም። እኔ ደግሞ እሱን በጣም ነበር የምፈልገው። ፖሊና ልትቆጣጠር የምትችለውን የቀራትን ነገር መቆጣጠሩን ተያያዘችው። ያም አመጋገቧ ነበር። ኮሌጅ ስትገባ አኖሬክሲያ፣ ወይም እወፍራለሁ በሚል ከመጠን ያለፈ ፍራቻ፣ የሰውነት ክብደት በአደገኛ ሁኔታ መመንመንን የሚያስከትለው ሕመሟ መጥፎ ደረጃ ላይ ደርሷል ደርሶ እንደነበረ ትናገራለች። የ19ኛ ልደት በዓሌን ራሴን በማስራብ አሳለፍኩት። አኖሬክሲያ የልደት በዓሏን እንዴት እንዳበላሽባት ኢንዲያና ዴይሊ ስቱደንት በተባለው መጽሔት አምዷ ላይ በወጣው ጽሁፍ እንዲህ ስትል ትናገራለች። ኬኩ ተቆረሰ፣ ለእኔም ተሰጠኝ። የራሴ ልደት ኬክ ነዋ። ደግሞም ቤተሰቤ በሙሉ ይመለከተኝ ነበር። አንድ የጎረስኩና እሪ ብዬ እያለቀስኩ ለቀስኩ። በሙዝና በክሬም የተሰራ ኬክ ነው። አንድ ቁራጭ ነው ያስኩት። ለምን መብላት እንዳቃተኝ አላውቅም። በዛ ጊዜ ነበር ሞሊና የህክምና እርዳታ እንደሚያስፈልጋት የገባት። ብስክሌት ነዳ ነበር። ሩጫም የእግር ጉዞም አደርግ ነበር። እግሮቼ በጣም እየተዳከሙ ስለሄዱ እሱን ሁሉ ማድረግ አቃተኝ። መኪና ነዳው ስጓዝ እጆችም እግሮችም በጣም ይንቀጠቀጣሉ። በየቦታው እየቆምኩ እያረፍኩ ነበር የሚሄደው መንዳት ያቅተኛል። ሐኪሞቿ ሆስፒታል ገብታ መታከም እንዳለባት ነገሯት። ነገር ግን በኮቪድ ወቅት ስለነበረ ቦታ አልነበረም። ሆስፒታሎች በሙሉ ሙሉ ነበሩ። የሄድንበትም ሆነ የደወልንበት ሆስፒታል በሙሉ ቦታ የለንም፣ መምጣት አትችሉም አሉን። መጨረሻ ሞሊና ባለፈው ክረምቱ ላይ በሆስፒታል ሕክምና ለማግኘት ቻለች። ይሁን እንጂ በወረርሽኙ ጊዜ የበሽታው ተጠቂዎች ቁጥር እየጨመረ ሆስፒታል ገብተው መታከም ያለባቸው ሕሙማን ቁጥር በእጥፍ አድጎ የነበረ ሲሆን ህክምና የሚያስፈልጋቸው ሰዎች ቁጥር ካለው የተቋማት አቅም በላይ መሆኑን የአእምሮ ሐኪሟ ዶክተር ኤሪካ ዚራሳ ያስረዳሉ። አገልግሎቱን ለማዳረስ በቂ አቅምም ሆነ በቂ ባለሙያ ያለን አይመስለኝም። ከተለያዩ ማህበረሰቦች ለሚመጡ የአመጋገብ ችግር ታካሚዎች በተለይ የሚሰጠው ሕክምና ባህላቸውን ባገናዘበ መንገድ መሆን አለበት። ያን አገልግሎት ማግኘት አስቸጋሪ ነው። ከአመጋገብ ጋር ተያይዞ የሚከሰት የጤና ችግር ለተጋለጡ ነጮች ያልሆኑ የማህበረሰብ አባላት ድጋፍ የሚሰጠው ተቋም መስራቿ ግሎሪያ ሉካስ ሲያስረዱ ባለፉት ዓመታት ስለዚህ ጉዳይ ሐኪሞቹም የኔም ወላጆችም ግንዛቤው አልነበራቸውም። በተለይ የአእምሮ ህመም እንደ ነውር በሚታይበት ሁኔታ ስለዚህ ጉዳይ እያነሱ መወያየት ከባድ ነው። ውፍረት ደግሞ በጣም ይጠላል፣ ስለዚህ በዚህ ችግር ዙሪያ መነጋገርን አዳጋች ያደርገዋል። ግሎሪያ ራሷ ችግሩን እያነሳች መናገር ጀመረች። በኢንስታግራም ለሚከታተሏት 144 ሺህ ተከታዮቿ ከአመጋገብ ጋር ስለተያያዘ የጤና ችግርና የራስን አካላዊ ገጽታ ስለማክበር በየጊዜው ጽሑፍ ታወጣለች። የማህበራዊ መገናኛ ቤተሰብ መደጋገፉን ቢኖር የወረሽኙ ጊዜ አስቸጋሪ እንደነበረ ግን ታስታውሳለች። ከአመጋገብ ጋር የሚመጣው የጤና ችግር እየተባባሰ ነው። ይሄ ህመም ደግሞ ሰዎች ብቻቸውን ተገልለው ሲኖሩ ይመቸዋል። በኮቪድ ወቅት ደግሞ ሁሉም ለየብቻው ተገልሎ ነበር። ግሎሪያ ሉካስ በህመሟ ጊዜ የህክምና እርዳታ ፍለጋ ወደ አንድ ውድ የሆነ የተመላላሽ ህክምና ተቋም ሄዳ ነበር። እዚያ ሐኪም ቤት ለመታከም የቻልኩት የነጻ ትምህርት እድል ስላገኘው ብቻ ነበር። ብዙ ሰዎች፣ ጥቁሮችና ሌሎችም ማህበረሰቦች ወይም በአጠቃላይ ዝቅተኛ ገቢ ያላቸው ሰዎች ያለባቸውን ችግር አይረዱም። ህክምናው እጅግ በጣም ውድ ነው። ሄረን ጄኒንግ ማቴስ በተለያዩ ማህበረሰቦች ውስጥ ያለውን ከአመጋገብ ጋር የተያያዘ የጤና ችግር ጥናት አካሄዳበታለች። እንዲህ ስትል ታስረዳለች። በዚህ የሙያ መስክ የተሰማሩ ሰዎች አብዛኞቹ ነጭ ሴቶች ናቸው። በአመጋገብ ምክንያት ለሚከሰቱ ህመሞች የሚጋለጡ ነጮች ያልሆኑ ግለሰቦች ደግሞ ከዚያ ማህበረሰብ ጋር መቀላቀሉ ላይመቻቸው ይችላል። በአሁኑ ጊዜ ትሬይ ብራውን ኑሮዋን ለማስተካከል እየተጣጣረች ነው። አያቷን ከሁለት ወራት በኋላ ለመጀመሪያ ጊዜ ስልክ ደውላ አነጋገረቻቸው። በስንት ጊዜ ድምጿን ሰማው። ሀሌሉያ ኢየሱስ ተመስገን። ትሬ በቅርቡ በአንድ ግብረ ሰናይ ተቋም እርዳታ ሕክምና እንደምታገኝ ተስፋ እያደረገች ነው። ከቤተሰቤ ጋር አንድ ላይ ተቀምጬ መብላት እፈልጋለሁ። ለመጨረሻ ጊዜ ከቤተሰቤ ጋር ቁጭ ብዬ የበላሁት መቼ እንደሆን ታውቂያለሽ? በ2009 ከ15 ዓመት በፊት ነው። አብሬያቸው መብላት እፈልጋለሁ። ይሄ ህመም እያለብኝ ደግሞ እሱን ማድረግ አልችልም። የሐኪም እርዳታ ማግኘት አለብኝ። ትሬ ብራውን እሷና ለዚህ ዘገባ ያነጋገርናቸው ብዙዎች ሌሎች ሴቶች በአመጋገብ የተነሳ ለጤና እክል የተጋለጡ ማህበረሰቦች አባላትን ብቻችሁን አይደላችሁም የሚል መልእክት ለማስተላለፍ እንደሚፈልጉ ገልጻልናለች። ጋቢና ቪኦኤ ነው እየተከታተላችሁ ያላችሁት፣ ከአሜሪካ ድምፅ። በመቀጠል በጋና የመኪና ባትሪ ቅያሬ አገልግሎት እየሰጠ ስለሚሰጥ ስለሚገኝ አንድ ተቋም እነግራችኋለን። ሊንዳ ማርት ያደገችው ከሞተር ብስክሌቶች ፍቅር ጋር ነው። ሞተር ብስክሌቶች ለወንዶች ብቻ የተተዉ ናቸው የሚለውን የተሳሳተ አመለካከት መገዳደር ወትሮውንም እንደፈለገች ትናገራለች። ይሁን እንጂ ለመጀመሪያ ጊዜ ሞተር ብስክሌት ማሽከርከር ለጉዳት ሊዳርጋት ተቃርቦ ነበረ። በዚህ ምክንያት ሙከራዋን አቆመች። እግራችሁ ላይ ወይንም ደግሞ የሆነ የአካላችሁ ክፍል ላይ ጉዳት ሊያገኛችሁ ይችላል። በጭስ ማውጫው በኩል ሞተር ብስክሌቱ ላይ ስትወጡና ስትወርዱ ሊጠብሳችሁ ይችላል። የኤሌክትሪክ ሞተር ብስክሌቶች በጋዝ ከሚሰሩት በተሻለ ለማሽከርከር እንደሚቀሉ ትናገራለች። ይገጥማት የነበረው ተግዳሮት ሞተር ብስክሌቱን በኃይል መሙላት እንደነበረም ታክላለች። እኛ በተሰማራንበት ዕቃ የማድረስ የስራ መስክ ከቤታችሁ ስትወጡ ኃይል ሞልታችሁ ስታሽከረክሩት የነበረው ሞተር ከተማ ውስጥ ስትንቀሳቀሱ ኃይሉን ቢጨርስ እንደገና ወደ ቤት ተመልሳችሁ መሙላት ይጠበቅባችኋል። አይጠበቅባችሁም። በምትክኩል ሊንዳ ኃይል የጨረሱ ባትሪዎችን ከውፋ በተሰኘው የጋና ባትሪ ኩባንያ በአዲስ ለመተካ ችላለች። ሞተር ብስክሌቶች በአፍሪካውያን ህይወት ውስጥ ትልቅ ሚና አላቸው በተለይ ውስን የመጓጓዣና የመንገድ መሠረተ ልማት ባለባቸው ስፍራዎች ሰዎችና ሸቀጦችን ለማጓጓዝ በእጅጉ ጠቃሚ ናቸው። የቴክኖሎጂ ልሂቃን የኤሌክትሪክ ሞተር ብስክሌቶች ለመንቀሳቀስ ቀላል ከመሆናቸው በተጨማሪ ከመደበኛ ሞተር ብስክሌቶች ጋር ሲነጻጸሩ የሚያስከትሉት የአየር ብክለትም ያነሰ እንደሆነ ይገልጻሉ። የዓለም ባንክ እንደሚለው ከሰሃራ በታች ከሚኖሩ ህዝቦች ግማሹ የኤሌክትሪክ ኃይል ሽፋን አያገኙ ሽፋን የሚያገኙትም ቢሆኑ ታዲያ በኤሌክትሪክ ተሽከርካሪዎች ከፍተኛ ዋጋ ይፈተናሉ። የኮፋ ኩባንያ መስራች ኤሪክ ኒጋርድ እንደሚናገሩት በምዕራቡ ዓለምም ሰዎች በተመሳሳይ ችግር እየተፈተኑ ነው። ሰዎች 11 ሰዓት ላይ ወደ ቤታቸው ተመልሰው መኪናቸውን በኃይል ሲሞሉ ይታያችሁ። ይሄ የኤሌክትሪክ ፍላጎትን በከፍተኛ ሁኔታ ይጨምራል። ይህ በበኩሉ አሁን ባለው የአፍሪካ የኃይል ስርጭት ስርዓት ላይ ጫና ስለሚጨምር ፍሬያማ አይሆንም። በምትኩ የኮፋ ኩባንያ ባትሪዎች ከፀሐይና ከብሔራዊ ቋት የሚገኘውን ኃይል ያከማቻሉ። ተጠቃሚዎች በማናቸውም ሰዓት ኃይል የጨረሱ ባትሪዎቻቸውን በመዲናዋ በሚገኙ ቅርንጫፎች በመሄድ መቀየር ይችላሉ። በብሔራዊው የኃይል ቋት ላይ ጫና ሳይፈጥሩ ማለት ነው። ከሁለት ዓመታት የሥራ ጊዜ በኋላ ኮፋ በየቀኑ ሁለት መቶ ባትሪዎችን ለመቀየር ችሏል። ኒጋርድ በድጋሚ እነዚህ ባትሪዎች በየትኛውም ስፍራ ለጥቅም የሚውሉ የኃይል ጥቅሎች አይነት ናቸው። ኩፋ ባትሪዎቹ ብሔራዊ የኃይል ስርጭት ሲቋረጥ ለቤት ዕቃዎችና ለኃይል ማመንጫዎች ጭምር አገልግሎት ሊሰጡ እንደሚችሉም ይናገራሉ። እኒ ባትሪዎች ኃይልን ወደ ብሔራዊው የኃይል ማከማቻ በመገበር የጋናን ኤሌክትሪክ ኃይል ኩባንያ የማገዝ አቅም እንዳላቸውም አክለዋል። ኤሪክ ኒጋርድ፣ በድጋሚ የጋና ኤሌክትሪክ ኃይል ኩባንያ አቅርቦት በተቋረጠበት የአክራ ክፍል ነው ያላችሁ እንበል እኛ ቀጠናዊውን ስርጭት በመደገፍ ኃይል ከኛ ጣቢያ ማቅረብ እንችላለን። ከውፋ ዘውትር ኃይልን ተደራሽ በማድረግ የኤሌክትሪክ ተሽከርካሪዎችን አፍሪካ ውስጥ በፍጥነት በማላመድ ረገድ ቴክኖሎጂው አጋዥ እንደሚሆን ተስፋ አድርገዋል። የተከበራችሁ አድማጮቻችንና ተመልካቾቻችን አብራችሁን ስላመሻችሁ በእጅጉ እናመሰግናለን። የነገ ሰው ይበለን። መልካም ምሽት ይሁንላችሁ።